Voice of America. የቀድሞዋን ዩጎዝላቪያ ጉዳይ የሚመለከተው ዓለም አቀፍ የወንጀል ችሎት በጀነራል ራትኮ ምላዲች ላይ ጥፋተኛ ናቸው የሚል ብይን ሰጥቷል። ምላዲች እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት ውስጥ የዘር ግጭት ሲካሄድ ወታደራዊ አዛዥ በነበሩበት ወቅት የጦርነት ወንጀል ፈጽመዋል ተብለው ተከሰዋል። ለብዙ ሰርቢያውያን ጀግና ሲሆኑ እኚህ ሰው ለብዙ ቦስኒያውያን ደግሞ አራጅ ናቸው ስትል የአሜሪካ ድምጽ ሬዲዮ ዘጋቢ ዝላቲሳ ሆክ ባቀናበረችው ዘገባ ጠቅሳለች። ለ አስራ ስድስት አመታት ያህል በድብቅ ከቆዩ በኋላ ተይዘው ለአምስት አመታት በእስር ቆይተዋል። ምላዲች አዳነች ፍሳሀዬ ዘገባውን ይዛለች። ዓለም አቀፍ የወንጀል ችሎት የቦስኒያ ሰርብ ወታደራዊ መሪ በነበሩት ራትኮ ምላዲች ላይ የጥፋተኛነት ፍርድ የሰጠው በጦርነት ወንጀልና በስብዕና ላይ ወንጀል በመፈጸም ክስ ነው። ችሎቱ በምላዲች ላይ ካቀረባቸው 11 ክሶች በአስሩ ጥፋተኛ ናቸው የሚል ብይን ሰጥቷል። ክሶቹ ሰዎችን ማጥፋት፣ መግደል፣ ማባረር፣ በሲቪሎች ላይ ጥቃት ማድረስ የሚሉት ይገኙባቸዋል። የዕድሜ ልክ እስራት ተበይኖባቸዋል። በፍርድ ሂደቱ ወቅት ዳኛ አልፎንስ ኦሪ ምላዲች ይመሩት የነበረው ወታደራዊ ኃይል ስለፈጸመው ወንጀል ገልጸዋል። አንደኛው ወንጀል የዘር ማጥፋት እንደ ኤውሮፓን አቆጣጠር ሐምሌ 1995 ላይ የቦስኒያ ሰርብ ኃይሎች በተባበሩት መንግሥታት ድርጅት ይጠበቅ የነበረውን ስሬበሬኒካን ወረሩ። 15,000 የሚሆኑ ሰዎች በአቅራቢያ ወደ ነበረው ጫካ ሸሹ። ዓላማቸው በቦስኒያ ሙስሊሞች ስር ባለው ቦታ ለመድረስ ነበር። በዛን ወቅት የሸሹት ሰዎች ስለነበረው ሁኔታ ገልጸዋል። ጫካ ውስጥ ጥንቻሎችን ያድኑ ይመስል ሲያባረሩን ነበር። በነጻው የቦስኒያ ድንበር አጠገብ መኖሬ ጠቀመኝ። የሆድ ቀይን እጄ ላይ ተሸክሜ የወጣው። ከጦርነቱ በኋላ በብዙ ሺህ የሚቆጠሩ የሰረምኔካ ክልል ሰዎች በገፍ የተቀበሩበት መቃብር ተገኝቷል። ብዙዎቹ እጃቸው እንደታሰረ መሞታቸውን ያሳያል። እስረኞች ነበሩ ማለት ነው።